በአዲስ አበባ ከተማ ቂርቆስ ክፍለ ከተማ የተወለደው ጋዜጠኛ ኢብራሂም ሻፊ ረቡዕ ታህሳስ 25 2010 ዓ.ም ናይሮቢ ውስጥ ላንጋታ በተሰኘ ቦታ በተወለደ በ40 አመቱ ከዚህ ዓለም በሞት ተለይቷል። የቀብሩም ስነ ስርዓት ዛሬ አርብ ታህሳስ 27 2010 በአዲስ አበባ ኮልፌ እስላም መካነ መቃብር ተፈጽሟል። ኢብራሂም ሻፊ የአንደኛ ደረጃ ትምህርቱን በተማረባቸው የፍትህና የፈለገ ዮርዳኖስ ትምህርት ቤቶች በትምህርታቸው የላቀ ውጤት ከሚያመጡ ተማሪዎች አንዱ ነበር። ይህን ትጋቱን የሁለተኛ ደረጃ ትምህርቱን በጨረሰበት አብዮት ቅርጽ ትምህርት ቤት በድጋሚ ካሳየ በኋላ በከፍተኛ ነጥብ የአዲስ አበባ ዩኒቨርሲቲን በመቀላቀል በፖለቲካል ሳይንስ የትምህርት የመጀመሪያ ዲግሪውን አግኝቷል። ትምህርቱን ካጠናቀቀ በኋላም ተወዳጅ የሲቪክ መምህር ነበር። በትምህርት ቢሮ ውስጥ በአስተዳደር ስራም አገልግሏል። ወደ ጋዜጠኝነት ሙያ የገባው በስፖርት ጋዜጠኝነት ሲሆን ኢትዮ ስፖርት፣ ስፖርት፣ ዓለም አቀፍና መዝናኛ የስራ መጀመሪያዎቹ ጋዜጦች ነበሩ። ከዚህ በተጨማሪም በሀገር ውስጥና በውጭ ሀገር የስፖርት ጉዳይ ላይ ትንታኔን በመስጠት ከሚታወቁ ቀዳሚ ጋዜጠኞች አንዱ ነበር። በተለያዩ የሬዲዮ ፕሮግራሞች ላይም የስፖርት ተንታኝ ነበር። በመጨረሻም አዲስ ጉዳይ የተሰኘው ሳምንታዊ መጽሔት ምክትል አዘጋጅ በመሆን ፖለቲካዊና ማህበራዊ ጉዳዮችን የተመለከቱ የትንተና ጽሁፍ ያስነብብም ነበር። በየካቲት ወር 2008 ዓ ም የወጣቶችን ስደት በተመለከተ ኢትዮጵያውያን፣ በተለይ ደግሞ ወጣቶች ለምን ይሰደዳሉ በሚል አዘጋጅ ነው ፕሮግራም ኢብራሂም እንግዳችን ነበር። ኢብራሂም ከጋዜጠኝነቱ በተጨማሪ ተወልዶ ያደገው ከአዲስ አበባ ነዋሪዎች አብዛኛው ወጣት ለስደት ከሚወጡባት ቂርቆስ ክፍለ ከተማ ወይም ጨርቆስ እየተባለ ከሚጠራው ሰፈር በመሆኑ ቂርቆስ አካባቢ በንጽጽር ከሌሎች የአዲስ አበባ ከተሞች ጋር ሲተያይ በኑሮ ዝቅ ያሉ ሰዎች የሚኖርበት ምግብን ጨምሮ በርካታ ችግሮች ያሉበት አካባቢ ነው ብሎን ነበር። ለመሰደዳቸው ዋነኛው ምክንያት ድህነት ነው፣ ግን ድህነትን ብቻ ነጥለሽ አትመለከችም። ድህነት ስትይ የመንግስት የፖሊሲ ውድቀት ነው። ድህነት ድህነት በራሱ ማለት ነው ለወጣቶች ስራ መፍጠር አለመቻል፣ ለወጣቶች እንዲረጋ የሚያስችላቸው ስራ መስጠት አለመቻል፣ ወጣቶችን ያማከለ ፖሊሲ መቅረጽ አለመቻል የመንግስት የፖሊሲ ውድቀት ማሳያ ነው እና እነኚህ ልጆች በሀገር ፍቅር ኮስኮስን ማሳደግ አለመቻላችን ነው። ራሳቸውን እንዲችሉ ብልሀት መፍጠር አለመቻል ነው። እኔ በቅርበትም ስለማያቸው ጥናት አያስፈልገኝ። በየቀኑ በየእለቱ የምመለከታቸው የማያቸው ሰዎች ነው። የሚበሉት የሌላቸው ነው። ቸታ ለእነኚህ ወጣቶች ያለ ስራ በቂርቆስ አካባቢ ሸክም ነው። እሱንም እንኳን ለመሸከም በመንግስት ስር መደራጀት ሳለች በወጣታዎች ሊግ መታቀስ አለ። እነኚህ ሰዎች የሚያስወጣቸው የሚበሉት ማጣታቸው ነው። መቸገራቸው ነው። ከሀገር የሚያስወጣቸው ኢብራሂም በ1997 ዓ.ም ብሔራዊ ምርጫ ወቅት ድብደባና እስር ደርሶበት እግሩን በከፍተኛ ሁኔታ ይታመም እንደነበርና ሲራመድም ትንሽ ጎተት ያደርገው እንደነበር ጓደኞቹ ነግረውናል። ኢብራሂም የሚሰራበት አዲስ ጉዳይ መጽሔት በመከሰሱና በመዘጋቱ ነሐሴ ሶስት ሁለት ሺ ስድስት ዓመተ ምህረት ከሌሎች የስራ ባልደረቦቹ አንዱ ሆኖ የስደት ህይወትን ተቀላቀለ። በመጨረሻው ሰዓት አብሮት የነበረው ጋዜጠኛ ሀብታሙ ስዩም እንደነገረን ኢብራሂም ሻፊ በ ጠና ታሞ ረቡዕ ታህሳስ 25 2010 ዓ ም በናይሮቢ ከተማ ላንጋታ በተሰኘው ክፍለ ከተማ ውስጥ ህይወቱ አልፏል። አስክሬኑም ወደ ኢትዮጵያ ተልኮ ዛሬ አርብ ታህሳስ 27 2010 ዓ ም በአዲስ አበባ በኮልፌ እስላም መቃብር የቀብር ስነ ስርአቱ ተፈጽሟል።